ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ዓርብ ታህሳስ 11 2017 ዓ ም ስርጭታችን ጀመረ። የሀገር ሽማግሌዎችና የሃይማኖት አባቶች ባደረጉት ጥረት ወደ ቡግና ወረዳ የእርዳታ እህል መጓጓዝ መጀመሩን የአካባቢው ባለሥልጣናት ተናግረዋል። በደንብ ጥሩ የሆነ እይታና መስተንግዶ አስተናግደው ለህዝቡ አሁን ደርሶ እየተሰራጨ ይገኛል። አልሚ ምግቡም መድኃኒቱም በደንብ ህክምና እየሰጡ ነው ባለሙያዎች። ህዝቡም እየተገለገለ ነው። የአሜሪካ ድምፅ ካነጋገራቸው የሀገር ሽማግሌዎችና የሃይማኖት አባቶች መካከል የአንደኛውን ምስክርነት ነው፣ ቀደም ብለን የሰማ ነው። ሙሉ ዘገባ በምሽቱ ተካቷል። ጤና ይስጥልን፣ እንደምንውላችኋል፣ እንደምናምሽታችኋል። መሰናዶውን በመምራት ሀብታሙ ስዩም አብሬያችሁ ይቆያለሁ። የዛሬውን ቅንብር ከስቱዲዮ የሚያቀናብርልን ንጉሥ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ አስቀድመን እንጋብዛለን። አስቀድመን የዓለም አጫጭር ዜናዎች እናጋራችኋለን ሲሆን ግርማ ጠብቃችኋለች። አመሰግናለው ሀብታሙ። ወደ ዓለም ዜናዎች አልፋለው። የአሜሪካ መንግስት አመታዊ በጀትን ለማጽደቅ ምክር ቤቱ ድርድር በማድረግ ላይ ባለበት በአሁኑ ወቅት የድርድሩ እጣ የጣሪያን ከፍ የማያደርግ ከሆነ የመንግስት ስራ አሁን ይዘጋ ሲሉ ትራምፕ አስታወቁ። የመንግስት በጀት ዛሬ ኩለለሊት ላይ የሚያልቅ ሲሆን ምክር ቤቱ ቀጣይ በጀት የማያጸድቅ ከሆነ በርካታ የመንግስት ተቋማት ከነገ ጀምሮ ስራ ያቆማሉ። በትረምፕ አማካኝነት ትላንት ሐሙስ የቀረበውና የሀገሪቱ የእዳ ጣሪያ ከፍ እንዲል ጥያቄ ያዘለው የበጀት ሀሳብ የሪፐብሊካን ፓርቲ አባላትም ጭምር በመቃወማቸው ውድቅ ሆኗል። ትረምፕ ዛሬ በሰጡት ምላሽ የበጀት ጣሪያው ከፍ የማይልቅ ከሆነ መንግስት አሁኑኑ ይዘጋ ብለዋል። ገና ቃለ መሃላ ላይ ያልፈጸሙት ትራምፕ በጀትን በተመለከተ ያላቸውን ጥያቄ ያቀረቡት የአሜሪካው ምክር ቤት አፈ ጉባኤ ማይክ ጃክሰን ዛሬ ማለዳ በካፒቶል ተገኝተው ትላንት ምሽት የትራምፕን ሀሳብ ውድቅ ካደረጉ ወግ አጥባቂ የሪፐብሊካን አባላት ጋር ምክክር በሚያደርጉበት ወቅት ነው። ዛሬ እስከ እኩለ ሌሊት በበጀቱ ላይ ስምምነት የማይደረስ ከሆነ የመንግስት መስሪያ ቤቶች በጀት ስለማይኖራቸው ይዘጋሉ። አስፈላጊ ተብለው ከተቀጠሩ ውጭ ያሉ ሰራተኞች በጀት እስኪለቀቅ ድረስ ስራ እንዲያቆሙ ይደረጋል። መንግስት የሚዘጋ ከሆነ አሁኑኑ ይዘጋ ሲሉ ትራምፕ በማህበራዊ ሚዲያ መልእክታቸው አስተላልፈዋል። ማይክ ጃክሰንና ሌሎች የምክር ቤት አባላት የመንግስትን ስራ የመዘጋት አሜሪካውያንን ይጎዳል የሚል ፍራቻ ሲያድርባቸው፣ ትራምፕ ግን መንግስትን መዝጋት እንደማያስጨንቃቸው የአሶሽየትድ ፕሬስ ዘገባ አመልክቷል። ወደ ስልጣን ተመልሶ የሚመጣው የትራምፕ አስተዳደር የፌዴራል መንግስቱን በጀት ለመቀነስና በሺህ የሚቆጠሩ የመንግስት ሰራተኞችን ለማባረር እንደሚሻ ይፋ አድርጓል። ትራምፕ በመጀመሪያው የስልጣን ዘመናቸው የዛሬ አራት አመት ገደማ ማለት ነው፣ በገና ና በአዲስ አመት ወቅትን የመንግስት መስሪያ ቤቶችን በታሪክ ለረጅም ለተባለ ጊዜ እንዲዘጉ አድርገዋል። ወደ ተከታዩ ዜና ስናልፍ ባይደን አራት ነጥብ 28 ቢሊዮን ዶላር የትምህርት እዳ ሰረዙ። የአሜሪካው ፕሬዚዳንት ጆ ባይደን በስልጣን ዘመናቸው የመጨረሻ አንድ ወር ውስጥ ባሉበት በዚህ ወቅት አራት ነጥብ ሀያ ስምንት ቢሊዮን ዶላር የከፍተኛ ትምህርት እዳ ሰርዘዋል። በእዳ ስረዛው ተጨማሪ ሀምሳ አምስት ሺህ አሜሪካውያን በተለይም መምህራን፣ ነርሶች፣ የሰራዊት አባላት፣ በደህንነት ጸጥታ መስክ እንዲሁም ማህበረሰቡን በሚያገለግሉ መስኮች የተሰማሩ አሜሪካውያን ተጠቃሚ ይሆናሉ። በባይደን አስተዳደር ዘመን አምስት ሚሊዮን የሚጠጉ አሜሪካውያን ለከፍተኛ ትምህርት ክፍያ የገቡት እዳ ተሰርዞላቸዋል። ከፍተኛ ትምህርት አሜሪካውያንን ለእዳ የሚዳርግ ሳይሆን ወደ ተሻለ የኑሮ ደረጃ የሚያሻግራቸው እንዲሆን ለመስራት በአስተዳደራቸው ዘመን መጀመሪያ ላይ ቃል መግባታቸውን ባይደን አስታውሰዋል። ባይደን የአራት ዓመታት አስተዳደር በአጠቃላይ 180 ቢሊዮን ዶላር ከፍተኛ የትምህርት ዕዳ መሰረዙን ይህም አምስት ሚሊዮን የሚሆኑ አሜሪካውያንን የተሻለ ኑሮ እንዲኖራቸው ማስቻሉን የትምህርት ሚኒስቴር ሚጌል ካሮና ዛሬ አርብ ባወጡት መግለጫ አመልክተዋል። ዲሞክራቱ ፕሬዚዳንት በመቶ ቢሊዮን ዶላር የሚቆጠር የትምህርት እዳ ለመሰረዝ እንደ አውሮፓውያን አቆጣጠር በ2022 ዓ.ም ከፍተኛ የእዳ ስረዛ መረሃ ግብር ለመጀመር ወስነው እንደነበር ሲታወስ፣ ፕሮግራሙ ተግባራዊ ቢሆን ኖሮ አንዳንድ ተበዳሪዎች እስከ 20 ሺ ዶላር እዳ ሊሰረዝላቸው ሊያደርግ ይችል እንደነበር፣ ሌሎች ደግሞ 10 ሺ ዶላር እንዲሰረዝላቸው ሊያደርግ ይችል እንደነበር ተመልክቷል። በወግ አጥባቂ ዳኞች ተጽዕኖ ስር ያለው የጠቅላይ ፍርድ ቤት ከፍተኛው የገንዘብ መጠን ፕሬዚዳንቱ የስልጣን ገደብ ማለፋቸውን ያመለክታል በሚል እቅዱን ውድቅ አድርጎታል። የፒው የጥናት ማዕከል ደግሞ ከአራት አሜሪካውያን እንደ አንዱ ከፍተኛ የትምህርት እዳ ያለባቸው ሲሆን የእዳው መጠን እንደ ትምህርቱ ደረጃ በአማካኝ ከ20ሺ እስከ 25ሺ ዶላር ሊደርስ እንደሚችል ያመለክታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ተከታዩ ዘገባ ስናልፍ የዩናይትድ ስቴትስ ማዕከላዊ እዝ ዛሬ አርብ በኤክስ ማህበራዊ መድረክ ላይ እንዳስታወቀው መሪውን አቡ ዩሱፍን ጨምሮ ሁለት የአይሲስ አባላት ሶሪያ ውስጥ በተፈጸመ ጥቃት ገድለዋል። የአየር ጥቃቱ የተፈጸመው ትላንት ሐሙስ መሆኑን ያስታወቁት የእዙ መሪ ጀኔራል ማይክል ኩላራ ኩሪላ የአይሲስ መሪዎችና አባላት ኢላማ መደረጋቸው እንደሚቀጥል ጠቁመዋል። አሜሪካ አይሲስ በሶሪያ የተፈጠረውን አጋጣሚ በመጠቀም ሊያንሰራራ ይችላል የሚል ስጋት እንዳላት ማስታወቋን የጠቆመው የሮይተርስ ዘገባ በሀገሪቱ ሰሜን ምስራቅ በቱርክ በሚደገፉት አማጽያንና ከአሜሪካ ጋራ ባበሩት የኩርድ ሚሊሻዎች መካከል ግጭት እንዳይኖር እንደምትሻ አመልክቷል። ምዕራባውያን መንግስታት ሀያት ታህሪር አልሻም ወይም በምህፃሩ ኤችቲኤስ በመባል የሚታወቀውንና በሶሪያ የቀድሞ የአልቃይዳ ቅርንጫፍ ቡድን ጋራ ንግግር ለመክፈት እንደሚሹ በሽብርተኝነት ለመፈረጁን ለማንሳት ክርክር መጀመራቸውን የሮይተርስ ዘገባ ጨምሮ አመልክቷል። የቱርክና ኢራን መሪዎች የሶሪያው ፕሬዚዳንት በሽር አሳድ ስልጣን ካከተመ ወዲህ ለመጀመሪያ ጊዜ ካይሮ ላይ በመካሄድ ላይ ባለውና በአብዛኛው የእስልምና እምነት ተከታይ የሆኑ የስምንት ሀገራት ጉባኤ ላይ ተገናኝተዋል። በሶሪያው ጦርነት ሁለቱ ሀገራት በተቃራኒ ጎራ ተሰልፈው የነበረ ሲሆን፣ ቱርክ የአሳድ ተቃዋሚዎችን ስትደግፍ፣ ኢራን ደግሞ የአሳድን አገዛዝ ደግፋለች። በሶሪያ መረጋጋትና ሰላም እንዲሰፍን ሽብርተኝነት እንዲጠፋ እንዲሁም የተረጋጋች ጸጥታ የሰፈነባት ሶሪያን ማየት እንደሚሹ የቱርኩ ፕሬዚዳንት ረሺብ ታይብ ኤርዶጋን በውይይታቸው ወቅት ማስታወቃቸውን የቱርክ ፕሬዚዳንታዊ ጽህፈት ቤት ባወጣው መግለጫ ተመልክቶታል። የሶሪያን የግዛት ሉዓላዊነትና የሀገሪቱን አንድነት መጠበቅ አስፈላጊ እንደሆነም የኤርዶጋን መናገራቸውን ጽህፈት ቤቱ አመልክቷል። ከኢራኑ ፕሬዚዳንት ማሱድ ፐዝ ሸካን ቢሮ የወጣው መግለጫ በበኩሉ የሶሪያ ድንበር ሳይደፈር ተጠብቆ የመቆየቱን አስፈላጊነት ፕሬዚዳንቱ አጽንኦት መስጠታቸውን አመልክቷል። በመጨረሻም ዓለም አቀፍ ተማሪዎች ከትራምፕ በአለስመት በፊት ወደ አሜሪካ እንዲመለሱ ተመከረ። ዓለም አቀፍ ተማሪዎች ከዶናልድ ትራምፕ በዓለ ሲመት በፊት ወደ አሜሪካ እንዲመለሱ አንዳንድ ኮሌጆች እና ዩኒቨርሲቲዎች በመምከር ላይ ናቸው። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የጉዞ እገዳ እንደመጣላቸው ተቋማቱ ተመሳሳይ እርምጃ ሊወስዱ ይችላሉ የሚል ስጋት እንዲያድርባቸው ማድረጉም ተዘግቧል። ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት ሰባት በሚሆኑ በሚሆኑና በአብዛኛው የእስልምና እምነት ተከታይ በሆኑ ሀገራት ላይ የጉዞ እገዳ ጥለው ነበር። በአንዳንዶቹ ሀገራት ላይ የተጣለው እገዳ በኋላ ላይ ቢነሳም ሌሎቹ ሀገራት ተጨምረውበት እስከ አስራ አምስት በሚሆኑ ሀገራት ላይ የጉዞ እገዳ ተጥሎ ነበር። በዚህም አርባ ሺህ ሰዎች ወደ አሜሪካ መግቢያ ቪዛ መከልከላቸው ይታወሳል። ትራምፕ በምርጫ ዘመናቸው ወቅት በትምህርት ተቋማት ተቃውሞ የሚያሰሙትን ተማሪዎች በሪዮት አለማቸው መሰረት ለይተው የቪዛ እገዳ እንደሚጥሉም አስታውቀው ነበር። በአንዳንድ ተቋማት ትምህርት የሚጀምረው ትራምፕ የስልጣን ዘመናቸውን ከመጀመራቸው በፊት በመሆኑ ተማሪዎች ወደ አሜሪካ እንደሚመለሱ ቢታወቅም የአሜሪካ ቆይታቸው በትምህርት ቪዛቸው ላይ የሚወስን ግለሰቦች ግን ትራምፕ በዓለ ሲመታቸውን ከመፈጸማቸው በፊት ወደ አሜሪካ እንዲመጡ ትምህርት ቤቶቹ መክረዋል። በአውሮፓውያን ጥር ሀያ ቀን የትራምፕ በዓለ ሲመት የሚፈጸም ሲሆን ተማሪዎቹም ከዚህ ቀን በፊት አሜሪካ እንዲገቡ ምክር ተለግሷል በ2023 እስከ 2024 እንደ አውሮፓውያን አቆጣጠር የትምህርት ዘመን አንድ ነጥብ አንድ ሚሊዮን አለም አቀፍ ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች እንደተመዘገቡ ታውቋል አድማጮች ለሰአቱ ለዜና የተመደበው ሰአት በዚህ አብቅቷል አሁን ወደ አርብ ምሽት ቀጣይ ዝግጅቶቻችን መራችኋለሁ ሀብታሙ ስዩም በቀሪዎቹ ሰአታት ከእናንተ ጋር ቆይታ ያደርጋል ሲሆን እናመሰግናለው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪሽ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ሰዓት 11 2017 ዓ ም ድረስ ስርጭታችንን ነው እየተከታተላችሁ ያላችሁት። ያስተናግድኳችሁ ያለሁት ደግሞ ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚያመሻው ንጉሱ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ፣ የዌብሳይትና ማህበራዊ ድረ ገጽ አቀናባሪያችን ደግሞ አበባየው ገበያው። ዝግጅቶቻችን ከመደበኞቹ የራዲዮ ቴሌቪዥን ሞገዶቻችን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኒውስ ዳት ካም፣ በፌስቡክ ደግሞ አትቪኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። አስተያየቶቻችሁን በእነዚያው ገጾች ልታደርሱ እንችላላችሁ። አሁን ወደ ዕለቱ አበይተ ዘገባ እንሻገር። በአማራ ክልል በሰሜን ወሎ ዞን የቡግና ወረዳ የሀገር ሽማግሌዎችና የሃይማኖት አባቶች ከመንግሥትና ከፋኖ ታጣቂዎች ጋር ባደረጉት ስምምነት በረሃብ ለተጎዱ ሰዎች የእርዳታ እህል እየገባ መሆኑን የአካባቢው ባለስልጣናትና የሃይማኖት አባቶች ለአሜሪካ ድምፅ ገልጸዋል። የሰሜን ወሎ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ አለሙ ይመር በበኩላቸው ዛሬ ለአሜሪካ ድምፅ እንደተናገሩት ወረዳው በፋኖ ታጣቂዎች ስር በመሆኑ ለተከሰተው የምግብ እጥረት መንግስት በቶሎ ምላሽ መስጠት አልቻለም ብለዋል። ይህ በእንዲህ እያለ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ታህሳስ 11 ቀን 2017 ዓ ም በፌስቡክ ገጹ ላይ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ጥረት ስለመኖሩ የወጡ ሪፖርቶች እየተከታተለ መሆኑን አመልክተዋል። ኢትዮጵያ ሕዝብን ለመደገፍ አጋሮቹ በአሁኑ ሰዓት በችግሩ በተጠቁት አብዛኞቹ ስፍራዎች የምግብና አልሚ ንጥረ ነገሮች ስርጭትን ያጠናከረ መሆናቸውንም የገለጸው ኤምባሲው ሁኔታውን መከታተላችንንና መገምገማችንን እንቀጥላለን በማለት ቀውሱ መወገዱን ለማረጋገጥ እንደሚሰራም ገልጸዋል። ኤምባሲው በመግለጫው ቀውሱን በተመለከተ ዝርዝር መረጃዎችን አላካተተም። አስቴር ምስጋናው የዚህን ጉዳይ ዝርዝር ታሰማናለች። በአማራ ክልል በሰሜን ወሎ ዞን በቡግና ወረዳ በተፈጥሮ አደጋ በአካባቢው ከፍተኛ የሆነ የምግብ እጥረት ቢከሰትም በመንግስትና በፋኖ ታጣቂዎች መካከል ከአንድ ዓመት በላይ በዘለቀው ግጭት ምክንያት ለተጎጂዎቹ እርዳታ ለማቅረብ አለመቻሉን የአሜሪካ ድምፅ ያነጋገራቸው የአካባቢው ባለስልጣናትና የሃይማኖት አባቶች ተናግረዋል። የሀገር ሽማግሌዎችና ሌሎች የህብረተሰብ ክፍሎች ከመንግስትና ከፋኖ ታጣቂዎች ጋር ባደረጉት ስምምነት ሰሞኑን ህይወት አድን ግብዓቶች ወደ ወረዳው እንዲገቡ መፈቀዱን እነኚሁ የመረጃ ምንጮች ጠቅሰዋል። የሰሜን ወሎ ዞን አደጋ መከላከል እና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር ዛሬ ለአሜሪካ ድምጽ እንደተናገሩት ወረዳው በፋኖ ታጣቂዎች ስር በመሆኑ ከመንግስት ያገኝ የነበረው ድጋፍ ተቋርጦ እንደነበር ገልጸዋል። የአካባቢው ማህበረሰብ ባደረገው ጥረት ግን ከባለፈው ሰኞ ጀምሮ አልሚ ምግቦችና የእርዳታ እህሎች እየተሰራጩና እየተጓጓዙ ይገኛሉ ብለዋልሚሆን ታሳኒ በመቶ አስር ሺ አምስት መቶ ስልሳ ሶስት የሚሆን ማህበረሰብ አስራ ስድስት ሺ ስድስት መቶ ሰማንያ ሶስት ኩንታል ወረዳ አሁን እያጓጓዝን ያለንበት ሁኔታ ነው ያለው። ወደ ሰላሳ ስምንት ተሳቢዎችን አሁን ኦርደር አድርገናል የፌዴራል አደጋ ስጋ በላከልን መሰረት ማለት ነው። በዚህ አስር ቀን ውስጥ እርዳታው እንዲደርስ የማድረግ ስራ እንሰራለን። ማን አንድም ህብረተሰብ እንዳይሞትብን ለማድረግ እንሞክራለን። እዛ አካባቢ ላይ የገጠመን ችግር ሪሶርስ ለማስ ያለበት የጸጥታ ሁኔታ ትንሽ አስቸጋሪ ስለነበረ ለሴፍትኔት ተጠቃሚውን የለት እርዳታውን ቦታ ላይ ማስገባት አልተቻለም። የእነዚህ ችግሮች ተደማምሮ ያው ህብረተሰቡ ትንሽ ጉዳት ሁኔታዎች አሉ። አሁን ግን የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ የግብርና ባለሙያዎችን፣ የጤና ባለሙያዎችን ላሊበላ ላይ ጠርቶ ከጸጥታ መዋቅሩና ከመንግስት አመራሮች ጋር ሆኖ አሁን የሚመጣውን ሪሶርስ እንዴት አድርገን ለህብረተሰቡ አድሬስ ልናረገው እንችላለን፣ በምን አይነት መልኩ እናደርሰዋለን የሚለውን ነገር በዝርዝር ውይይት ተደረገ። ህብረተሰቡ ኃላፊነቱን እንወስዳለን። አሁን ሪሶርስ እየተጓጓዘ ነው። አሁን ባለው ሁኔታ የሚገቡ እርዳታዎችና የሚገቡ አልሚ ምግቦች፣ መድኃኒቶች ኦልሬዲ ለህብረተሰቡ እየደረሰ ነው። አሁን ባለው ሁኔታ ማለት ነው። እነዚህ ነገሮች በዚህ መልኩ ከቀጠሉ ባንክም የመከፈት ሁኔታ ሊኖር ይችላል። በአካውንታቸው ለማህበረሰብ የሴፍቲ ገንዘብ እንዲገባላቸው የማድረጉ ስራ ልንሰራ እንችላለን የሚለውን ወደፊት እየተነጋገር ነው አሁን ባለው ሁኔታ እኔ መፍትሄ ይመጣም፣ በሁሉም ዳውንት ላይም ቡግና ላይም መፍትሄ እናገኛለን ብለን እናስባለን። ህብረተሰባችን እንዳይንገላታ ነው ዋናው አላማችን። የአይና ቡግና ከተማ ነዋሪ መሆናቸውን የገለጹልን ወይዘሮ ታለመ ወዳጁ ዘንድሮ በአካባቢው የደረሰውን የምግብ እጥረት ሲያብራሩ፣ ዘንድሮ ሀገራችን ድርቅ ነው፣ ምንም ነገር የለም። ውሃውም አስቀድሞ ሸሽቶና አንድ ጀሪካን አርባ አርባ ብር ነው አሁን የምንገዛው፣ አምሳ ብር የገዛን ያቺን እየቆጠብን ነው የምንጠቀመው። ራቡ ዳታውም ይሄ ሴፍትኔት ተጠቃሚ መዚያ አለ። ሴፍትኔቱን ብርም ስንዴ የሚመጣላቸው ነበር የለም። ጠቅላላውን አይና በሙሉ ያው እራብ ቤተ ቤተክርስቲያን ላይ ሲታይ ህዝቡ የድሮው መልኩና የአሁኑ መልኩ ተያይዞ ነው በራብ ነው ያለው ታቦድቷንኝ በሙሉ ጤና ጣቢያ ጠቅላላ የወባ አካባቢ ሆኗል። ትልቁም ትንሹም ህጻን አልቀረም። ድሮ መንግስት ካልደረሰልን እርዳታ ካልመጣ ቡግና የራ ባለንጋ ተዘርፎ ያው እንግዲህ ተህዶ የሚለመንበት ሀገርም የሰላሙ ጉዳይም ስላለ ችግር ነው። መንግስት ድረስ እንድና ነው የምንለው። አሁን በወረዳው ከተመረጡት አስራ ስምንት የሀገር ሽማግሌዎች፣ የሃይማኖት አባቶችና ከሌሎች የህብረተሰብ ክፍሎች መካከል አንዱ እንደሆኑ የገለጹልን አባ ገብረ እግዚአብሔር ዝናቤ በምግብ እና በመድኃኒት እጥረት እየተሰቃየ ስላለው ህዝብ ለሁለቱ ተፋላሚ ሀይሎች በማስረዳት ግብአቶቹ ወደ ወረዳው እንዲገቡ ስምምነት ላይ መደረሱን አረጋግጠዋል። አስገንዝበን በእነሱ ያዝ ነው የህዝብ ጥያቄ የረሀብ ጥያቄና የበሽታ ጥያቄ ነው ስለዚህ ይህንን አይታቸው ነው ያልናቸው። በዚያ ተዋይተን ተስማምተን ወደ አስራ ስምንት የምንሆን ሆን የሃይማኖት አባቶችና ና ሀገር ሽማግሌዎች ተፈቀደልን። ደን ወረዳ አመራሮች ጋር ተገናኝተን ላሊበላ ላይ ውይይቱን በሚገባ ተዋይተናል። ለሁለት ቀን ያክል ነው የተዋየ ነው። ጀሌናር ሻምበል ፈረደ የሚባሉትን እሳቸው ጋርም ተዋይተናል። ዞሮ ዞሮ ህዝቡ ያለበት ሁኔታ በጣም በሚያሳዝን ሁኔታና ብዙ ሕጻናት ና ብዙ እናቶች ለረሀብ እንደተዳረጉ ያለውን ፕሮጀክተር አሳይተን እነሱ ጋር በመግባባት የተለያዩ መንግስታዊ ያልሆኑ ድርጅቶችን በእለቱ ላይ አብረው በስብሰባው ተሳታፊ እንዲሆኑ የወረዳ አመራሮች ጥረት አድርገዋል። በወረዳው አራት ጤና ጣቢያዎች አሉ። ሁላቸውም መድኃኒት አልነበራቸውም። የሁላቸውም መድኃኒት እንዲገባ እለቱ ይህን ፈቃድ ተሰጥቶን መድኃኒትም እንዲገባ ተደርጓል። ከዛ በተረፈ አልሚ ምግቦችም የህጻናትና የእናቶች የነፍሰ ጥሮች የሚሆኑ አልሚ ምግቦች እነሱንም ጭምር ነው እንግዲህ። በሶስት አራት መኪና ተጭኖ እኛ ወደ ወረዳው ተመልሰን ስንገባ ይዛችሁ መግባት አለባችሁ። ምን መልስ አመጣችሁ ብትባሉ ምን መልስ አመጣነ ልትሉ ነው በሚል በደንብ ጥሩ የሆነ እይታና መስተንግዶ አስተናግደው ለህዝቡ አሁን ደርሶ እየተሰራጨ ይገኛል። አልሚ ምግቡም መድኃኒቱም በደንብ ሕክምና እየሰጡ ነው ባለሙያዎች። ህዝቡን እየተገለገለ ነው። ባለው የጸጥታ ችግር ምክንያት በላሊበላ ከተማ ሆነው ከየጤና ጣቢያው መረጃ እየተከታተሉ እንደሆነ የገለጹልን የቡግና ወረዳ ጽህፈት ቤት ኃላፊ አቶ ገብረ መስቀል አለሙ በበኩላቸው በወረዳው ከህዳር መጨረሻ እስከ ታህሳስ መጀመሪያ ድረስ ወደ ጤና ተቋማት ለሕክምና ከመጡ እናቶች መካከል ከአስር ሺህ በላይ የሚሆኑት በተመጣጠነ ምግብ እጥረት መጎዳታቸው ተረጋግጧል ብለዋል። መረጃውን ለሚመለከታቸው አካላት በማጋራታቸው ከባለፈ ባለፈው ሰኞ ጀምሮ 2801 ካርቶን አልሚ ምግቦች፣ 75 ካርቶን ብስኩት፣ 175 ቆርቆሮ ወተት እና 2485 ካርቶን የተለያዩ የህክምና መድኃኒቶች ወደ ወረዳው ገብቶ ለእናቶችና ህጻናት እየተሰራጨ ይገኛል ብለዋል። በእኛ የጤና ባለሙያዎቻችን በሚደረግ ስክሪኒንግ ወይም የልጌታ ስራ ሰራት ወደ ሰባት ሺህ የሚጠጉ ህጻናቶች በፍራተ ምግብ ችግር ተጎድተው አግኝተናል። በተመሳሳይ የእናቶችንም ጤና ከነብሰ ጡርና ከአጥቢ እናቶች ጋር ተያይዞ ያለውን የስርአተ ምግብ ድጌታ ስንሰራ ወደ ሶስት ሺህ የሚጠጉ እናቶች በስርአተ ምግብ ተጎጅ መሆናቸውን መረጃዎቻችን ያመለክታሉ ማለት ነው። ባለው የምርት አቅርቦት ችግር ለከፋ ረሀብና ለምግብ እጥረት ተገላጭ ሆነዋል ማለት ነው። አካባቢ እንግዲህ ከመንግስት ውጭ ባሉ የጸጥታ ኃይሎች ነው እንግዲህ ተይዞ ያለው። ያ ማለት በፋኖ ማለት ነው። የሃይማኖት አባቶች የሀገር ሽማግሌዎቹን ከአስራ ስድስትም ቀበሌ አውጣተን ወደ ላሊበላ መጥተን ከጤና የተዘጋጀውን መረጃ ሪፖርት በማቅረብ ምስሎችንም ጭምር በማቅረብ ወረዳችን ላይ ያሉ ህጻናቶች፣ እናቶች በዚህ አግባብ ተጎድተው ነው ያሉት። ስለዚህ የሚመጡ ክፋቶች በታለመለት አላማ ለህጻናት እንዲውሉ የጋራ ኃላፊነት ወስዳችሁ ከጤና ባለሙያ ጋር ሁናችሁ ይህን ግብዓት ማሰራጨት ስላላችሁ አትችሉም የሚል የውይይት መድረክ ነበረን። ላሊበላ አስመጥተን የመጨረሻው ምንድን ነው እንግዲህ የሃይማኖት አባቶች እኛ መስዋዕትነት ሆነን እነዚህ ህጻናቶች ማድረፍ የምንችልበት መንገድ ስላለ ግብዓቱን አስገቡልን ብለው ራሳቸውም ጭምር አብረው የሃይማኖት አባቶች ግብአቱን ወደ ወረዳው ያስገቡበት ወቅት ነበረ። እንግዲህ እስካሁን ባለው መረጃ እንግዲህ ለህፃናቶቹ እየደረሰ ነው ያለው። እስካሁን በሌላ ኃይል ተዘረፈ የሚል ሪፖርት አልቃ አልደረሰንም። በዋናነት ኃላፊነቱን የወሰዱት የሃይማኖት አባቶች እና የሀገር ሽማግሌዎች ናቸው። የአምስት ልጆች እናት እና የአይና ቡግና ከተማ ነዋሪዋ ወይዘሮ ሀገር ገና ነው ለአንድ ለአንድና ለሶስት ዓመት ልጆቻቸው ከጤና ጣቢያ ዛሬ የአልሚ ምግብ እንደተሰጣቸው ለአሜሪካ ድምፅ ተናግረዋል። ህጻናት የተለያየ ምግብ አያገኝም። አዝማራ የለም፣ እንደ ትሮ ምንም ነገር የለም። እንደዚያ ነው። ህጻናቱ ምን ተጋለጠበት? በችግር ምክንያት ኪላን ብሌክ ተባለ። ሳምንቱ ስጩ ብለውን መካክረው ሰደውኛል። ትናንት ወረፋ ነበራል። ደረሰኝም አሁን ደርሽ እየመጣሁ ያ ደግሞ ሳምንታዊን ሶስተኛ ወጥ ያለሽ ብለውኛል አሁን ሰተውኛል ሁለት። ሌላዋ የዚሁ ከተማ ነዋሪ የሆኑት የአራት ልጆች እናት ወይዘሮ ፀሐይ ሞገስ የተመጣጠነ ምግብ ችግር አለባቸው ለተባሉ ሁለቱ ልጆቻቸው አልሚ ምግብ እንደተሰጣቸው ገልጸዋል። ትላንት ሁለት አሁን ለምሳሌ ትናንት ከሰተን አንያው ሰላሳ ፍሬ አካባቢውን እያስተዳደሩ ነው ከተባሉት የፋኖ አመራሮች አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ታህሳስ 11 ቀን 2017 ዓ ም በፌስቡክ ገጹ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ስለመኖሩ የወጡ ሪፖርቶችን እየተከታተለ መሆኑን አመልክቷል። ሁኔታውን መከታተላችንና መገምገማችን እንቀጥላለን ያለው መግለጫው ቀውሱ መወገዱን ለማረጋገጥ እንደሚሰራም ጠቅሰዋል። ኤምባሲው በመግለጫው ቀውሱን በተመለከተ ዝርዝር መረጃ አላካተተም። የአማራ ክልል የከፍተኛ ትምህርት ተቋማት ፎረም እና ሌሎች መንግስታዊ እና መንግስታዊ ያልሆኑ ድርጅቶች በተሳተፉበትና ጥቅምት አምስት ቀን 2017 ዓ ም ይፋ በሆነው የሰብአዊ ምላሽ ስልጥናት ሰነድ ላይ እንደተገለጸው በክልሉ የሚገኙ ሁለቱ ተፋላሚ ኃይሎች የዓለም አቀፉን የሰብአዊ ሕግ መሪዎችን በተለይም የጄኔቫ ስምምነቶችን እንዲያከብሩ ገልጿል። በተለይ ማንኛውንም አይነት ሰብአዊ ድጋፎችን ያለምንም ገደብ ተደራሽ እንዲሆኑ ጥሪ ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋና ነው። የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብለን ያሰማናችሁ የዕለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል ይወስድናል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የትግራይ ክልል ጊዜያዊ አስተዳደር አመራሮች ታጣቂዎች ትጥቅ በማስፈታትና በመልሶ ማዋሃድ ስራ ስም የትግራይ መሠረታዊ ጥያቄ ሳይመለስ የትግራይ ሰራዊት ብሎ የተጠራውን የቀድሞ ተዋጊዎች እንዲበተኑ እያደረጉ እንደሆነ ከሷል። ይህ የህወሓቱን አንድ ክፋይ በዛሬው ዕለት በመቀለ ከተማ የሚታ ዘመቻ ብሎ የጠራው ስብሰባ ሲጠናቀቅ ጊዜያዊ አስተዳደሩ እንዲፈጸም የተሰጠው ስራ ሙሉ በሙሉ ወድቋል በማለትም ገልጿል። በሌላ በኩል የክልሉ ጊዜያዊ አስተዳደር ካቢኔ ለሶስት ቀናት ያካሄደው ስብሰባን አስመልክቶ ባወጣው መግለጫ ክልሉ ወደ ግርግርና የአመፅ ተግባር ለማስገባት የሚንቀሳቀሱት ላይ ጊዜያዊ አስተዳደር አይታገስም ብለዋል። ሙልጌታ ጽባ ዝርዝሩን ነግረናል። ለሁለት ከተከፈሉት የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች በዶክተር ደብረጽዮን ገብረ ሚካኤል የሚመራ ህወሓት ለሶስት ቀናት በመቀለ ከተማ ላይ ከፓርቲው ከፍተኛ አመራሮች ሲያካሂድ የቆየው የእምቢታ ዘመቻ ውይይት አጠናቋል ከውይይቱ በኋላ በወጣ የአቋም መግለጫ ህወሓትን፣ የወረዳና ከተማ ምክር ቤቶችን እና የጸጥታ ኃይሎችን በሚመለከት የክልሉ ጊዜያዊ አስተዳደር የሚወስደው አቋም ተቀባይነት የሌለው እንዲሁም መሬት ላይ የማይተገበር ነው ሲል ተቃውሟል። የአቋም መግለጫው በንባብ ያሰሙት አቶ ኒቆዲሞስ ገብረ ኪዳን የትግራይ ሰራዊት ትጥቅ የማስፈታትና የመልሰው ማቋቋም ስራ ዲዲአር ስም እንዲበተን እየተደረገ ነው ብለዋል። ሰራዊት ትግራይ ህዝቡ ካብ ብርሰብ ገድሕን ዝተፈጥረ ናይ መኸት ሓይል እዩ። የትግራይ ሰራዊት ህዝቡን ከመጥፋት አደጋም ለመታደግ የተፈጠረ የመመከት ኃይል ነው። ይህ ብሔራዊ ኩራታችንና የህልውናችን ዋስትና ነው። የትግራይ መሠረታዊ ጥቅሞች ባልተመለሱበት ሁኔታም ይህ የጥፋት ቡድን በዲዲአር ስምና በሌሎች መንገዶች እንዲበትን በይኖበታል። ህወሓት የሰላም ፓርቲ ነው ያለው መግለጫው ከኢትዮጵያ መንግስትና ከሁሉም አጎራባች ህዝቦች ጋር በሰላም መኖር ቅድሚያ የሚሰጠው መሆኑን አስታውቋል። በፕሪቶሪያው ስምምነት መሰረት የትግራይ ግዛታዊ አንድነት አልተመለሰም፣ ተፈናቃዮችና በሱዳን የሚገኙ ስደተኞች ወደቀያቸው አልተመለሱም፣ የትግራይ ሰላምና ጸጥታም አልተረጋገጠም ያለው መግለጫው፣ ይህ እንዲያስፈጽም የተመሰረተው ጊዜያዊ አስተዳደሩም ስራውን ትቶ ትግራይን ክዷል በማለት ወንጅሏል። ይህ የሚፈታውም ጊዜያዊ አስተዳደሩ በማስተካከል ነው ብሏል። ምዳር የትግራይ ጊዜያዊ አስተዳደር አመራርም እንዲፈጽም የተሰጠው ኃላፊነት ሙሉ በሙሉ ወድቋል። አሁን ደግሞ በግልጽ የክልሉ አደጋ ሆኖ መጥቷል። ሕወሓት በ14ኛው ድርጅታዊ ድርጅታው ጉባኤ በተደረሰው ስምምነት መሠረት 50 ስደመር አንድ የጊዜያዊ አስተዳደር ቦታ የማስተካከል መብት አለው። ይህም በትግራይ የተጋረጠው የህልውና አደጋም ለመከላከል ወደ ድርድር የማያቀርበው መሆኑን ደግመን እናረጋግጣለን። በክልሉ የወርቅ ማውጣት ስራ ላይ አለ የተባለውን ዝርፊያ ለመከላከል በአሁኑ ጊዜ በባህላዊ መንገድ በወጣቶችና በህብረተሰብ ከሚፈጸመው የማዕድን ቁፋሮ ውጭ በማሽንና ኬሚካል በመጠቀም የሚደረግ ስራ በጊዜያዊነት እንዲቆም እንታገላለን ብለዋል። መግለጫው በዚሁ በዶክተር ደብረ ጽዮን የሚመራ ህወሀት መግለጫ በተመለከተ ከክልሉ ጊዜያዊ አስተዳደር ጽህፈት ቤት፣ ከክልሉ ኮሚኒኬሽን ጽህፈት ቤት፣ ከብሔራዊ ታድሶ ኮሚሽንና ከፌዴራል መንግስት የኮሚኒኬሽን አገልግሎት ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ባለፈው ህዳር ወር በሰጡት መግለጫ በመጀመሪያው ዙር ትጥቅ የሚፈቱ የሚሰናበቱና የሚቋቋሙ ሰባ አምስት ሺህ የቀድሞ ተዋጊዎች መሆናቸውንና ሂደቱን በተመለከተ ምንም አይነት ችግር እንደሌለ በመግለጽ ለትግራይ ብሎ ዋጋ የከፈለ ኃይል ሚሊዮን ገንዘብ እንኳን ቢሰጠው አይመጥነውም። ሂደቱ በተደራጀ መልክ ከተመራ ከትግራይ መልሶ ግንባታ በማስተሳሰር ከተሰራ መልካም ነገር እንጂ ስጋት የለውም ብለው ነበር። የትግራይ ክልል ጊዜው አስተዳደር ካቢኔ ለሶስት ቀናት ያካሄደው ስብሰባ አስመልክቶ በክልሉ ወቅታዊ ጉዳዮች ከተወያየ በኋላ የጽሑፍ መግለጫ አውጥቷል። በሁሉም የመንግስት መዋቅር የሚገኝ የመንግስት ሰራተኛ ፖለቲካዊ አመለካከቱ ለራሱ በመያዝ ሙሉ ጊዜውን በህዝብና መንግስት ስራ እንዲያሳልፍ መግለጫው አሳስቧል። ሀሳብን በሰላማዊ መንገድ የመግለጽ በአሁኑ ጊዜ ምቹ ሁኔታ አለ ያለው መግለጫው ለግርግርና አመጽ ተግባር ለማስገባት የሚንቀሳቀሱ አካላት አስተዳደሩ አይታገስም ብሏል። እንዲሁም የክልሉ የጸጥታ ኃይል የፖለቲካ መሳሪያ ለማድረግ የሚሰሩ ያላቸው አካላትም እንዲታቀቡ ጠይቋል። የትግራይ ህዝብ ከዚህ በላይ በመከራ ሊቀጥል ስለማይገባ ያለው የካቢኔው መግለጫ የፕሪቶሪያው ስምምነት በምልአት እንዲተገበር የፌዴራል መንግስት የአፍሪካ ህብረት፣ ዩናይትድ ስቴትስና አውሮፓ ህብረት የድርሻቸውን እንዲወጡ ጥሪ አቅርቧል። የመንግሥት ሥራ የሚያስፈጽሙ የጊዜያዊ አስተዳደሩ መዋቅር አባላት ሥራውን ለምን ፈጸማችሁ በማለት ከኃላፊነት የማውረድ ሥራ የሚፈጽሙ አሉ። በእነዚህም ላይ ሕጋዊ እርምጃ እንወስዳለን በማለትም ገልጿል። የትግራይ ክልል ጊዜያዊ አስተዳደርና በዶክተር ደብረ ጽዮን የሚመራ ህወሀት በመግለጫቸው የካቲት 11 50ኛ ዓመት በድምቀት እንዲከበር እንደሚሰሩም ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። ሙልጌታ ጽባን ለቀደመው ዘገባ አመሰግናለሁ። እኛ ባለንበት ዩናይትድ ስቴትስ ዋሽንግተን ዲሲ አሁን ከቀኑ 7 ሰዓት 28 ደቂቃ ሆኗል። ኢትዮጵያ ላይ ከምሽቱ 3 ሰዓት 28 ነው። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን። ዲሞክራቶችና አንዳንድ ሪፐብሊካኖች የዳጣሪያውን እስከ አውሮፓውያኑ 2027 ድረስ ለማራዘም ያቀረቡትን ጥያቄ ከተቃወሙ በኋላ ሐሙስ ዕለት በሕግ መወሰኛ ምክር ቤቱ በችኮላ የተደረገው ድርድር ከሽፏል። ለውጡ የመጣው ተመራጩ ፕሬዚደንት ዶናልድ ትራምፕና ኤሎን መስክ መንግሥትን እስከ መጪው መጋቢ ድረስ በገንዘብ ለመደገፍ የተጠየቀውን የሁለትዮሽ ስምምነት ውድቅ ካደረጉ በኋላ ነው። የአሜሪካ ድምፅ የሕግ መወሰኛው ምክር ቤት ጋዜጠኛ ካትሪን ጂፕሰንና አሶሺዬትድ ፕሬስ የላኩልንን ዘገባ የደንገረመው ተመልክተዋለች፣ እንደሚከተለው አቀናብረዋለች። የዩናይትድ ስቴትስ ሕግ አውጮች ከዛሬ አርብ በኋላ የሚያገለግል የመንግስት ስራ ማስኬጃ ገንዘብ ሳያጸድቁ ሰዓት እየሄደባቸው ነው። በችኮላ በተጠራው የትላንትናው ምሽት ድርድር የህግ መወሰኛ ምክር ቤቱ መንግስትን ለቀጣይ ሶስት ወራት የሚቆይበትን የበጀት እቅድ 174 በ235 ድምጽ በመቃወም ያገደ ሲሆን በተመሳሳይ የእዳ ገደቡን ለሁለት ዓመታት ከፍ ማድረግ የሚለውም ውድቅ ሆኗል። የህግ መወሰኛው ምክር ቤት አፈ ጉባኤ ማይክ ጆንሰን ረዥም ሂደት ነው። አንዳንድ ጊዜ ከስምምነት ላይ ለመድረስ ጊዜ ይፈጃል። የአሜሪካ የእዳ ገደብ እስከ 2027 ያራዝም የነበረው ስምምነት ትላንት ምሽት ከሽፏል። መጪው ፕሬዚዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ገጻቸው ላይ ሪፐብሊካኖች የገንዘብ ድጋፍ ረቂቅ ከማጽደቃቸው በፊት የዕዳ ጣሪያውን ከፍ ለማድረግ እንዲጠይቁ ከለጠፉ በኋላ በጥቂት ሰዓታት ጊዜ ውስጥ ነበር ድርድሩ የተደረገው። ኬቪን ኮሳር የተሰኙ የአሜሪካ ኢንተርፕራይዝ ተቋም ባልደረባ የሆኑ ተንታኝ ለአሜሪካ ድምፅ እንደተናገሩት ይሄ ጥያቄ ከባድ ነው። በተወሰነ ደረጃ እሳቸውን ይጠቅማቸዋል። ምክር ቤቱ አሁን የሚያስተናግደው ከሆነ በኋላ መደራደር አይኖርባቸውም ወይም የዕዳ ገደቡን በመጨመራቸው ከተቃዋሚዎቹ ከሚገጥማቸው ተቃውሞ ጋር መጋፈጥ አይኖርባቸውም። በሌላም በኩል የምክር ቤቱ አባላት ለገና በዓል ከተማውን ለቀው ከመውጣታቸው በፊት ቶሎ መጠናቀቅ ያለበት ጉዳይ ነው። የዕዳ ገደቡ እንዲጨምር የሚሰጠው ድምፅ እጅግ በጣም ከባድ ነው። ትራምፕ ትላንት ሐሙስ ከሰዓት በኋላ የተደረገውን አዲሱን ስምምነት ቢያጸድቁም ነገር ግን ሀውስ ፍሪደም ካውከስ የተሰኙት የወግ አጥባቂዎቹ ቀኝ ዘመም ሪፐብሊካን የምክር ቤቱ አባላት ሪፐብሊካኖች በግዴለሽነት ሀገሪቱ ከምትችለው በላይ ወጪ እያጸደቁ ነው በማለት ጥያቄውን ውድቅ አድርገውታል። ሁኔታው አፈ ጉባኤ ጆንሰን የፊታችን ጉርጉር ሲያኑ ጥር ሶስት ቀን አፈ ጉባኤ ሆነው እንዲቀጥሉ ከሚደረገው ድምፅ አሰጣጥና ከመጪው ፕሬዝዳንት የእዳ ጣሪያ ጭማሪ ጥያቄ ጋር አጣብቅኝ ውስጥ ከቷቸዋል። ቺፕሮይ በህግ መወሰኛው ምክር ቤት የሪፐብሊካን ተወካይ ናቸው። 330 ቢሊዮን ዶላር እንኳን ደስ ያለው በጎርጎሮሳውያኑ ህዳር አምስት እንደገና አብላጫውን ካገኙ በኋላ እዳው ላይ ጨምረዋል። አሳፋሪ ነው፣ አሳፋሪ ነው። በተመሳሳይ በቀናነት እየተደራደርን ነው ያሉት ዴሞክራቶችም ጥያቄውን ለማጽደቅ ፈቃደኛ ሳይሆኑ ቀርተዋል። ሐኪም ጄፍሪስ በሕግ መወሰኛው የተወካዮች ምክር ቤት ቀንደኛ ዴሞክራት ናቸው። አሜሪካ እንደገና ታላቅ እናደርጋታለን የሚሉትን አክራሪዎቹን በምህጻሩ ማጋ የሚባሉትን ሪፐብሊካኖች የባለጸጎችን ፍላጎት ለማሟላት እርስ በርሳቸው በሚገባ የተሳሰሩትን ሚሊዮነሮችና ቢሊዮነሮች ሀብት ለማሳደግ ነው። በመላው አገሪቱ ለሚገኙ ሰራተኞች አሜሪካውያን አይደለም። አሳፋሪ ነው። የቀደመው የሁለትዮሽ ስምምነት እስከፊታችን መጋቢት አጋማሽ ድረስ አንድ መቶ ቢሊዮን የአደጋ እርዳታና ለአሜሪካ ገበሬዎችም በቢሊዮኑ የሚቆጠር ገንዘብ መንግስት እንዲደግፍ የሚያደርግ ነበር። ይሁን እንጂ አዲሱ አንድ ሺ አዲሱ 1500 ገጾችን ወደ 116 ገጾች ዝቅ ያደረገው እቅድ በርካታ ተጨማሪ ሀሳቦችን ያካተተ ነበር። እቅዱ ከ38 በመቶ በላይ የበጀት መጣረስ የሚያስከትል ሲሆን በተለይም ከ10 ዓመታት በኋላ ለመጀመሪያ ጊዜ ለህግ አውጪዎች የሚደረግ የደሞዝ ጭማሪን ያካተተ ነበር። ነገር ግን ቀደም ብሎ ረቡዕ ዕለት የዓለማችን ባለጸጋና የትራምፕ አጋር የሆኑት ኤሎን መስክ በኤክስ ማህበራዊ መገናኛቸው ላይ የግብር ገንዘብ መስረቅ ይቁም ብለው መጻፋቸው ሁኔታውን ቀይሮታል። የአሜሪካ መንግስት ብክነት መከላከል የዜጎች ተቋም የተሰኘው ድርጅት ፕሬዚዳንት የሆኑት ቶም ሻልስ ለአሜሪካ ድምጽ እንደ ተናገሩት እርምጃው አዲስ የአስተዳደር ዘይቤን ያሳያል ብለዋል። የሚባክኑ ወጪዎችን ለማስወገድ ባለፈው ጊዜና ዛሬ የሚደረጉ ጥረቶች ልዩነታቸው ማኅበራዊ ሚዲያው ነው። ግብር ከፋዮች ሐሳባቸው በምክር ቤት አባላት እንዲታወቅ ለማድረግ ትልቅ ዕድል አላቸው። የመንግሥት ተቋማትን ወይም መርሃ ግብሮችን እንዲዋሃዱ የሚያደርግ ሕግ ካለ ወዲያው በፍጥነት ተግባራዊ ሊደረግ ይችላል። በማኅበራዊ ሚዲያ የተነሳ የበለጠ ፈጣንና አጠቃላይ ምላሽ ሊሰጥ ይችላል። ሕግ አውጮቹ እስከ ዛሬ አርብ እኩለ ሌሊት ድረስ ስምምነት ላይ መድረስ ካልቻሉ በሚሊዮኖች የሚቆጠሩ የፌዴራል ሰራተኞች ላልተወሰነ ጊዜ ከስራ ገበታቸው ይታገዳሉ፣ አሊያም ያለ ክፍያ በነጻ ለመስራት ይገደዳሉ። በአሶሽየትድ ፕሬስ እና ከትሪን ጅፕሰን ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤድን፣ እናመሰግናለሁ። ያዳመጣችሁት ያላችሁት በ2 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳ ቻናል 57 ዲግሪ ሲዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርስናል። በሁለተኛው አጋማሽ የወጣቶችን የሰላም ተሳትፎ እንቃኛለን። በኢትዮጵያ የሚካሄዱት ግጭቶችን ለማስቆምና ዘላቂ መፍትሄዎችን ለማስፈን ወጣቶችን በግጭት አፈታት ሂደቶች ውስጥ በንቃት ማሳተፍ ወሳኝ እንደሆነ በርካታ ጥናቶች ያመላክታሉ። በአፋር ክልል ተወልዳ ያደገችውና በክልሉ የተካሄዱ ጦርነቶች በአካባቢ ወጣቶች ላይ ያደረሱትን ጉዳት በቅርበት የተመለከተችው የ26 ዓመቷ ፋጡማ አህመድ በግጭት አፈታት ሂደቶች ውስጥ በመሳተፍ ባደገችበት አካባቢ ዘላቂ ሰላምን ለማስፈን ጥረት እያደረገች ትገኛለች። ከፋጡማ ጋር ቆይታ ያደረገችው ስመኝ ሸቆየ ቀጣዩን ዘገባ ልካልናለች። ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በምትገኘው ዱብቲ ከተማ ነው። በፌዴራል መንግስትና በህወሀት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች። በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጂ ለማየት ሞክሬ ነበር እና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ በሄድኩበት ጊዜ ምንም አይነት ሰርቪስ አልነበረም፣ እዛ አካባቢ ትምህርትም፣ ውሃም፣ ጤናም የተለያየ ሰርቪስና ሪሰርች አልሆኑም ነበር ሄድኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ እዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች ህፃናቶች፣ እዛ አካባቢ የሚኖሩ የተለያዩ የማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለው። የሀያ ስድስት ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው። ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒት ያለው ማለት ማለት ከነገ ወዲያ ምን ይገጥመኛል ብሎ ማሰብ እርግጠኛ ለመሆን ወደ ልማትና እራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችላለሽ። እንዲሁም ደግሞ በዛ ጦርነት ሰላማ ልትወኝ ትችላለሽ ሳታስቢ። ሞሮበር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል። ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች። በጦርነት ምክንያት ይበል ቤተሰብ ያው አንቺም ትምህርት ቤት ትምህርት ላይ እንድትውላት ወይም ደግሞ እዛ ጅግጅጋ ዩኒቨርሲቲ በሰላም ገብቼ እንድማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ትኬት መቁረጥ ሊሆን ይችላል። ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር፣ እንዲሁም ደግሞ ሶማሌ ክልል በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና በእኔም ላይ በጣም ተጽዕኖ ያሳድራል። በቤተሰብም ላይ አላግባቢ የሆኑ ወጪዎችንም ሊያሳድር ይችላል። ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች። ነገር ግን ሁልጊዜም እረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሄ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች። እኔ እንደዚህ አይነት ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለሁ ጀምሮ ነው። ምክንያቱም ዳይሬክት ዳይሬክት ወጣቱ በእንደዚህ አይነት ጉዳዮች ላይ ዋነኛ ተጠቂ ነው እና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጭ መሆን ያለበትም ወጣቶች፣ በተለይም ደግሞ ሴቶች ናቸው ብዬ ስለማስብ፣ ያው ፍላጎቱ ስለነበረኝ እንዲሁም ደግሞ ፍላጎቱ ብቻ ሳይሆን እድሉንም ስላገኘሁኝ እድሉ ስለተመቻቻለ እንዳ እነዚህ አይነት ፕላትፎርሞች ላይ መሳተፍ ያለሙ በግጭት ባለበት አካባቢ ስትሆኝ ተጎጂም ስለምትሆኝ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይም ደግሞ ለእንደዚህ አይነት ግጭቶች መፍትሔ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻል እና ያው ግጭት አካባቢ መኖርም ለግጭቶች መፍትሔ ለመስጠት ያው ይጋብዝሻል ወይም ደግሞ ፍላጎቱ ያድርብሽ። በኢትዮጵያ የሚካሄዱ ግጭቶች በወጣቶች ህይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች 47 ከመቶ የሚሆኑት እና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአይምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ህይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል። ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ውሳኔ ሰጪነት ላይ ብዙ ጊዜ ወጣቶች አይሳተፉምና እነዛ ክፍተቶች አሉ፣ ግን ያው የተጀመሩ ጅማሮች አሉ። ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በዴስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች። ስሜታዊነት መታየት የለበትም። አዳማጭ መሆን አለብን። በእኛም ላይ ደግሞ የደረሱት ጉዳቶች በሌላውም በሌላው በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት ኦፖነንት ፓርቲ እንደነዛ አይነት ጉዳቶች ስለደረሰ ሁሌም እኔኔ ተጠቂ ብለን ማሰብ እንደሌለብን፣ ከኛ እኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንዳለብን እነዚህ አይነት ዲያሎጎች ላይ በምንሳተፉበት ሰዓት አዳማጭ መሆን እንዳለብን እንደነዚ አይነት ነገራቶችን ያ የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ ሰጭነት ማምጣት እንዳለባቸው ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝ የቆየን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በኢትዮጵያ እየተከሰቱ ያሉት ግጭቶች በተለይ በወጣቶች ላይ ከፍተኛ ጉዳት በማድረስ በተለያዩ ግጭቶች የሚያስከትሏቸው ሞቶዎች፣ መፈናቅሎችና ትምህርትና ጤናን የመሳሰሉ ማህበራዊ አገልግሎቶችን መቋረጥ ለከፍተኛ የአእምሮ ጤና ችግሮች እንደሚዳረጓቸው የተለያዩ ጥናቶች ያመላክታሉ። የአሜሪካ ድምፅ ከትግራይ ከአማራና ከኦሮሚያ ክልሎች ያነጋገራቸው ወጣቶችም ግጭቶች የወጣቶችን ህልም ያጨለሙ ናቸው ሲሉ አስተያየታቸውን ሰጥተው የቀጠሉ ግጭቶች እንዲቆሙ በድህረ ጦርነት የሰላም ግንባታ ጥረቶችም ተሳታፊ እንዲደረጉ ጠይቀዋል። ወጣቶችን ያነጋግራቸው አስመሟዬ ነው ቀጣዩን ዘገባ አሰናድተዋል። ትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግዳይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል። አንደኛው አምራች ኃይል ወጣት ኃይል ጦርነቱ ላይ ቀጣይ የተሳተፈው አብዛኛው ወጣት ኃይል ነው። አካባቢያችን ስናየው እያንዳንዱ ቤት እያንዳንዱ ቤት የላንቋቋበት ጉዳቱ ያልደረሰበት ሰው የለም ማለት ያስደፍራል። በጣም በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው ያው ሰርቶ የመለወጥ ተለውጦ የማድረግ ቤተሰብን የመርጣት ከዛ ሁሉ ነገር ነው ያስከረው። ሌላ በግጭት ውስጥ በሚገኘው አማራ ክልል ባህር ዳር ከተማ ነዋሪ የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህም ምክንያት ተጎጂ መሆናቸውን ያስረዳል። ስራ ሰርቼ ነገር ለወጣለሁ ብሎ ተስፋ ከማድረግ ይለጥ ይልቅ ደህንነትን የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ ለመስራት ተነሳሽነቱ ሌሎችም ሁነቶች በጣም በከፍተኛ መጠን እየተጎዳ ያለበት ሁኔታ አለ። ጾታዊ ጥቃትን በምናይበት ጊዜ ከፍተኛ የሆነ ጾታዊ ጥቃት የሚከሰትበት ሁኔቶች አሉ። ምርትን ከመሰብሰብ አንጻር ምርታማነትን ከማምጻት አንጻር ከፍተኛ የሆነ እንግዲህ ምርትና ምርታማነት የአንዲት ሀገርን የሚወስነው ወጣት ክፍል ነው። ይህ ወጣት ግን አሁን ምርት ላይ ከማተኮር ይልቅ አገርን የሚያሳድጉ ምርቶች ላይ ከመወያየት ወይም ደግሞ ከመነሳት ይልቅ እየሆነ ያለው ጦርነት ስለሆነ ምርታማነት ላይም ከፍተኛ የሆነ ተጎጂ እየሆነ ያለበት ሁኔታ ነው ያለ ማለት ነው። ጦርነቱንም ቀጥታ በምናይበት ጊዜ ሌላው ኢንዳይሬክት ተሳታፊ ነው። አብዛኛው በጦርነት ተሳታፊ ማን ነው ብለህ ስታስብ ወጣቱ ክፍል ነው። በቃ ወጣቱ ክፍል ቀጥተኛ የጦርነቱ ተሳታፊ ነው። ስለዚህ ጦርነት በጦርነት ደግሞ በተፈጥሮ ጎጂና እርስ በርስን የሚያጠፋፋ ስለሆነ ከፍተኛ የሆነ ጉዳት እየደረሰበት ያለ ሁኔታ ነው ያለ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ጃርቴ ከተማ የታሪክ መምህር እንደነበሩ የሚናገሩት አቶ ቦካ ዘለቀ ደግሞ በ2013 ዓ ም በሚኖሩበት አካባቢ በተከሰተ ግጭት ተፈናቅለው አሁን ኑሯቸውን በአዲስ አበባ አድርገዋል። በአካባቢ ያለው ግጭት ወጣቱን ከትምህርት ገበታና ከስራ አፈናቅሏል ይላሉ። በጣም ተጎድቷል ወጣቱ። ወጣቱ ማለት ተማሪም ነው። ተማሪ ትምህርት ቤት ተዘግቶ እንዲወጣ ተደርጓል። ከዛ ባሻገር ደግሞ ተማሪ ተመልሶ ቤተሰብ ላይ ላለመቀመጥም ወደ ጫካም ፈልሷል። ብዙ ችግር ነው። ብዙ እንትን ነው የተጎዳው ወጣቱ። በአካባቢው አሁን የለም ማለት ይቻላል፣ ምንም የለም። እኔ በዛን ወቅት አይደለም ከዛ ወደዚህም ደግሞ አቃለው ያሉትን ሁኔታዎች ወጣት በሰፈሩም በአካባቢውም አይኖሩም የሉም። ወጣት ወደፊት ተስፋ የሚሆነው ለሀገሪቱ። እቺ ሀገር ሰላም ሊኖራት ይገባል፣ ሰላም የለም ከገጠር እስከ ከተማ አካባቢ ነው። አሁን ከተማ እኔ አሁን ባለውበት አዲስ አበባ ሰላም ነው። አንዳንድ ትልቅ ከተማዎች ሰላም ናቸው። በተረፈ ገጠር ከተማ ራሱ ሰላም የለም አሁን ገጠርን ብናየው። ስለዚህ ለዛ የሰላም አክሰሱን መፈጠር አለበት። ሰላም እንዴት መኖር እንዳለበት መንግስት ይህንን ሊያስብበት ይገባል። ከጦርነት በኋላ የተደረጉ የሰላም ስምነቶች ወጣቶችን ያካትቱ አይደሉም የሚለው ፍቅረ ስላሴ ግደይ በሰላም ግንባታ ላይ ተሳትፎ እንዲኖራቸውም የትግራይ ክልልም ሆነ የፌዴራል መንግስት በቂ ስራ አልሰሩም በሚል ወቀሳ ይሰነዝራል። እስካሁን ድረስ ወጣቶች ተካተዋል ብዬ አላስብም። የሰላም ስምንቱ ላይ ከመነሻው ጀምሮ እስካሁን እስከደረሰበት እንትን ድረስ መረጃ ድረስ ተካተዋል ብዬ አላስብም። ምናልባት ይሄ የተጀመረው የዲያቆ ወጣቶችን ተዋጊዎችን ወደ ማህበረሰቡ ለመመለስ የሚደረግበት በትንሹ ተጀምሯል። ግን እሱ የሰላም አካል አይመስለኝም። አሁን ደማየው በደንብ የተገበረ እንዳልሆነ ነው የኢንፎርሜሽን ያለኝ። ስለዚህ የሰባ ስምነቱ ላይ በወጣቱ ከልቡ አምኖበት ሰላም ወደነበረ ወደ ቀድሞ ህይወቱ እንዲመለስ የተደረገ አደለም። አይነ ወጣቶች አፍራ የሰላም አምባሳደር እንዲሆኑ ወደ ማህበረሰቡ ይዘው የሚሄዱት ነገር ሰላምን መስበክ ብቻ መሆን እንዳለበት እንዲሆኑ የተደረጉ ስልጠናዎች የሰጡ ያሉ ስልጠናዎች እንዳሉ አውቃለሁ። ከዛ ውጭ ግን እንደ አንድ መንግስት ወይ የክልል መንግስት ቢሆን የፌዴራል መንግስት ቢሆን እዚህ ነገር ላይ ፎከስ አድርገው እየሰሩ ነው ብዬ አላም ነው እስካሁን ድረስ። ስለዚህ የተሰራ ያለው ስራ አጥጋቢ አይደለም። ስራ መንጸት ላይ በጣም መሰራት ነበረበት። ሰዎች ሰላም ብቻ አማራጭ እንደሆነ እንዲያስቡ መደረግ አለበት። ይሄ ደግሞ ጭንቅላት ላይ የሚሰራ ስራ ነው እንጂ ብር ሰጥተህ ወደ ማህበረሰብ ስላስገባቸው የስራውን ሳቢ ታመጣን ለማለት አይመስለኝም። ስለዚህ ገና እየሰራ ያለው ስራ በጣም በጣም የባህር ዳር ከተማ ነዋሪው ተመስገንም ሀገራዊ የሰላም ሁኔታ ማረጋገጥና ለወጣቶች ጥያቄዎች ተገቢ ምላሽ መስጠት ዘላቂ መፍትሄ ለማምጣት ያስችላል ብሎ ያምናል። ያው ጦርነትን መቼም ሁላችን የምናውቀዋለን ምን ያህል አስከፊና ምን ያህል አስቀያሚ እንደሆነ። ስለዚህ ከጦርነት ወጣን ወደ ልማት የምንመለስበት እርስ በርሳችን እየተደጋገፍን በኢኮኖሚ የምናድግበት ሁኔታ ከመፍጠር አንጻር መንግስትም ከፍተኛ የሆነ ስራ ይጠበቅበታል። ወጣቱ ለዚህ ከፍተኛ መፍትሄ በወጣቱ እጅ ላይ ያለ ስለሆነ መንግስት ለወጣቱ ትኩረት ሰጥቶ ከወጣቱ ጋር ዲል አድርጎ በትክክል ሰርቶ መመለስ አለበት። የወጣቱ ጥያቄ መመለስ አለባቸው። ጥያቄዎች ስላልተመለሱ ነው ወደ ስተዚህ ንትን ውስጥ እየገባ የማስበው እና ጥያቄዎቹ በትክክል እየተመለሱ በትክክለኛው መፍትሄ እየተቀመጠ ካልመጣ በስተቀር ወጣቱ ተጎጂ ይሆናል። ወጣቱ ተጎጂ ሆነ ማለት አገሪቱ የነገ ተስፋዋ እየተንጠለጠለ በወጣቶች ላይ ነው። ስለዚህ አገራችንም ተድበት አቅጣጫ ጥቅጥሩ አይሆንም ብዬ አስባለሁ። በተለያዩ አገሪቱ አካባቢዎች አሁንም የቀጠሉ ግጭቶችን በዘላቂነት እልባት መስጠትና ወጣቶች ከጦርነት ስሜት ወጥተው ራሳቸውንና ቤተሰባቸውን በሚጠቅሙ የልማት ስራዎች ላይ እንዲሳተፉ ማድረግ እንደሚገባም የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ጠቁመዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። ቀደም ብለን ካነሳነው ርዕሰ ጉዳይ ጋር በተያያዘ እንግዳ ጋብዘናል። እንግዳችን ፕሮፌሰር ገብረይ ቴንሶ የቀድሞ የጂንካ ዩኒቨርሲቲ ፕሬዚደንት ሲሆኑ በአሁኑ ወቅት የአካታች ሰላምና ልማት በአፍሪካ የተሰኘ ግብረስናይ ድርጅት ስራ አስኪያጅ ናቸው። ፕሮፌሰር ገብሬ በቅርቡ በሰላም ግንባታ የወጣቶች ሚና በተመለከተ የመወያያ ጽሑፍ አቅርበው ነበረ። ከአስማማ ዋየነው ጋር ያደረጉት ቆይታ የተጀመረው ይህ ወጣቶችን የጦርነት ተጎጅነት መጠን ከሚያብራሩበት ነው። ጦርነት በጎ ነገር የለውም፣ መቶ ፐርሰንት ጎጅነት ነው ያለው። ከጠቅላላው ማህበረሰብ አንጻር ደግሞ ወጣቱ ላይ በተለየ ሁኔታ ጉዳት ያደርሳል። አንዱ ሁላችንም የምናውቀው በጦርነት ውስጥ በአብዛኛው የሚሳተፉት ፊት ለፊት የሚጋፈጡት በወጣትነት እድሜ ያሉ ናቸው። ጦርነት አጥፊ ነው እና ያው በርካታ ወጣቶች ህይወታቸውን ያጣሉ። በርካቶች የመቁሰል አደጋ ይደርስባቸዋል። ይሄ የመጀመሪያው ገፈት ነው። ይሄ የመጀመሪያው ችግር ነው። ቀጥሎ ደግሞ ምናልባት በሁለተኛ ደረጃ ሊገለጽ የሚችል ጉዳት ቢኖር በጦርነት ጊዜ ኢኮኖሚ የኢኮኖሚ እንቅስቃሴ አይኖርም። የንግድ እንቅስቃሴ፣ እርሻ ይስተጓጎላል። ማንኛውም አይነት የእንቅስቃሴ ስለሚስተጓጎል ለወጣቶች የስራ እድል ለመፍጠር የማይቻልበት ሁኔታ ስለሚኖር፣ በሀገራችን ደግሞ እንደምናውቀው ብዙ ወጣት ስራ የለውም። ስራ አጥ ነው። ስራ ይፈልጋል። በጦርነት ምክንያት ደግሞ የስራጡ ቁጥር የበለጠ እየጨመረ ይሄዳል ማለት ነው። ጦር ሜዳ ውሎ ጉዳት ከምደርስበት በተጨማሪ ጦር ሜዳ ያልሄደውም ባለበት አካባቢ ሰርቶ ገብቶ ወጥቶ ሰርቶ እንዳይገባ የስራ እድል መፍጠር ስለማይቻል እንዳልኩት፣ ኢኮኖሚ ስለሚጎዳ የስራጡ ቁጥርም እየጨመረ እንዲሄድ ያደርጋል። በወጣቱ ላይ ይሄ ሌላው ተጽዕኖ ነው። ኢቭን ጦርነቱ ከቆመ በኋላ ጦርነቱ ከቆመም በኋላ ጉዳቱ እንዲህ በቀላሉ የሚሽር አይደለም። የስራ እድሉም በቀላል ሊፈጠር አይችልም በጦርነት ማግስት። ስለዚህ ላልተወሰነ ጊዜ የወጣቶች ስራ አጥነት ሊቀጥል የሚችልበት ሁኔታ አለ። በልዩ ሁኔታ ምናልባት ትኩረት ተሰጥቶ ተሰርቶ ወጣቱ ወደ ስራ እንዲመለስ ካልተደረገ መስጠቀር በጦርነት ማግስትም የስራ አጥነት ችግሩ እየከፋ ሊሄድ ይችላል። በስነ ልቦና በአካላዊ ጉዳትም እንደዚሁ ለረጅም ጊዜ ሊቆይ የሚችል ጉዳት ያደርስባቸዋል። የቆሰሉ ሰዎች ምናልባትም እድሜ ልካቸውን እንደ ሌሎች ጤናማ ሰዎች ሰርተው ራሳቸውን የማይችሉበት ሁኔታ ሁሉ ሊፈጠር ስለሚችል ጦርነት በጣም አስከፊ ነገር ነው እና በእነዚህ ሁሉ ነው ወጣቱን በተለየ ሁኔታ የሚጎዳው። ምናልባት ፕሮፌሰር ወደዚህ ጦርነቱ ወጣቶቹ እንዲገቡ የሚያደርጋቸው ገፊ ምክንያቶች ምንድን ናቸው? ወጣቶች ፈልገው ወደ ጦርነት ይገባሉ የሚል እምነት የለኝም። ጦርነት የምነሳባቸው በርካታ ምክንያቶች ይኖራሉ። ጦርነት እንዲነሳ የሚያደርጉ አካላት ይኖራሉ። ነገር ግን ብዙውን ጊዜ በጣም ብዙውን ጊዜ ወጣቶቹ ተቀስቅሰው ነው ወደዛ የሚሄዱት እና በራሳቸውን ፍራስትሬሽን ሊኖርባቸው ይችላል ከስራ አጥነት ጋር በተገናኘ ኢፍትሃዊ አሰራር ካለ ከሱ ጋር በተገናኘም ወጣቶቹን ለመቀስቀስ የሚያስችል መንገዶች ይኖራሉ። በዋናነት ግን ጦርነት የሚፈልጉ አካላት በተደራጀ መልኩ የወጣቱን ደካማ ጎን በማየት በተለይ ስራ አጥነቱን እና ሌሎች ሌሎችንም ክፍተቶች በማየት ያንን በመጠቀም ነው ቀስቅሰው ወደ ጦር ሜዳ እንዲሳተፉ የሚያደርጉት። እኔ ወጣቶች በዝንባሌ በባህሪያቸው ጦርነት ይፈልጋሉ፣ ጦረኛ ናቸው፣ ፈልገው ይሄዳሉ የሚል እምነት የለኝም። ሌላ አካል ቀስቅሶ እንደመወስዳቸው ነው እኔ የምረዳው። ምናልባት በጦርነት ወቅት የሚደርስባቸውን ወጣቶች ላይ የሚደርሰውን በእርግጥ ጦርነት የሚመርጠው የማህበረሰብ ክፍል የለም። ሁሉም ተጎጅ ነው። እንደው እኛ ትኩረታችንን ወጣቶች ላይ ስላደረግን ነው እና የሚደርስባቸውን ጉዳት አነሳን። ከድህረ ጦርነትን በተመለከተ ቅድም አነስተዋል ጥረት ጦርነት ላይ በሚደረጉ ስምምነቶች በሚደረጉ የሰላም ግንባታ ሂደቶችስ በኢትዮጵያ ውስጥ ወጣቶች በጦርነት ውስጥ ካላቸው ተሳትፎ እኩል እድል እየተሰጣቸው ነው ብለው ያምናሉ? እንደ ሀገር በምን ያክል ደረጃ በሰላም ሂደቱ በሰላም ግንባታ ላይ እንዲሳተፉ እየተደረገ ነው ላልከው ሙሉ መረጃ የለኝም ብያሃለው። ነገር ግን አንዳንድ ጥረቶች እንዳሉ፣ በመንግስት ደረጃ የሚደረጉ ጥረቶች እንዳሉ አውቃለሁኝ። ትግራይ ክልል ላይ ለምሳሌ እንደዚሁ ባለፈው እንዳልከው ሰባት መቶ ወጣቶች በተሳተፉበት እጄ ጽሁፍ አቅርቤ ነበረና ያ አንዱ ጥረት ነው። ለምሳሌ በትግራይ ክልል እየተደረገ ያለው ሰላም ግንባታ ላይ ወጣቱ እንዲሳተፍ ከመላው ትግራይ ሰባት መቶ ወጣቶችን አምጥተው ነው ያን ያሰሩት። ከዛ በኋላ ደግሞ የነበራቸው እቅድ ወደ ወረዳዎች መውረድ ነበርና በአስራ ስምንት ወረዳዎች ላይ ወርደው ስለ ሰላምና ጸጥታ ትሬኒንግ ሰጥተዋል። ሌሎችም ለምሳሌ የሚሰሯቸው ስራዎች አሉ። በኤንጂኦዎች አማካኝነት ለምሳሌ ያህል አርት ፎር ፒስ በሚል ፕሮግራም ወጣቶችን አደራጅተው ስልጠና እየሰጡ በሙዚቃ፣ በድራማ፣ በሰርከስ፣ በማርሽ ባንድ፣ ስዕል በመሳል በነዚህ ሁኔታዎች ወጣቱን ወደ መድረክ እያመጡ ኢቨንት እያዘጋጁ እንዲያቀርቡ እያደረጉ ከትራውማው እንድወጣ እንደገና በሰላም ግንባታው ላይ እንድሳተፍ እየተደረገ እንደሆነ አውቃለሁኝ። ግን በአሁኑ ሁኔታ መላው ኢትዮጵያ ውስጥ ዞሮ ጦርነት ባለባቸው አካባቢዎችም ሆነ ጦርነት በቆሙባቸው አካባቢዎች እንደ ልብ ዞሮ መረጃ መሰብሰብ ስለማይቻል ይሄ በስፋት ሌሎችም ጋር ይደረጋሉ ወይ ውጤታማ ነው የሚሉን ሊገልጽ ያችልም፣ ግን ጥረቶች አሉ። በመንግስት የሚደረጉ ጥረቶች አሉ። በክልል ደረጃ ማሆን እንዳልኩ ትግራይ ላይ በቅርብ ስለሚከታተል የተደረጉ ጥረቶች አሉ። በቂ ነው በቂ አይደለም ባይ ነኝ። ምክንያቱም የችግሩ እስከ በጣም ከፍተኛ ስለሆነ ወጣቱን በስፋት ጦርነት ባለባቸው አካባቢዎችም፣ ጦርነት በተደረገባቸው አካባቢዎችም እንዲሁም ሰላም በሆነውም አካባቢ በሰላም ላይ መስራት በጣም አስፈላጊ ነው የሚሆነው። በተለይ ደግሞ ጦርነት በተደረገ ማግስት የመልሶ ግንባታ ስራ በጣም እጅግ ያስፈልጋል። መልሶ ግንባታ ስንል ፊዚካል ስትራክቸሩን ይሄ ሱ ህንፃዎችን መገንባት ብቻ ሳይሆን መንገድ መስራት ብቻም ሳይሆን በሰው ልብ ውስጥ መስራት አለበት። የቆሰለው ልብ መዳን መቻል አለበት። የሻከሩ ግንኙነቶች መጠገን አለባቸው እና እንደዚህ አይነት ስራዎች በስፋት ይፈልጋሉ። እንደ አንድና ሁለት ስብሰባ ጠርተህ የሚታደርገው ነገር አይደለም። ኮንሲስተንት ረጅም ጊዜ ወስደህ መስራት የሚገባ ነገር ነው። በዛ ባየነው ችግር ልክ ይሄ እየተሰራ ነው የሚል ሙሉ እምነት የለኝም። ጅማሬዎች አሉ፣ የሚበረታቱ ናቸው። ወጣቶች በሰላም ግንባታ ሊኖራቸው የሚችለው ሚና እንዴት ያዩታል? በተለያየ ነገር ሚና መጫወት ይችላሉ። ቅድም በማነሳቸው በሰላም ግንባታ በመልሶ ግንባታ ላይ ትልቅ ሚና ሊኖራቸው ይችላል። ወደ ጦርነት እንዳይገባ ግጭት ከመከላከል አንጻር ትልቅ ሚና ሊኖራቸው ይችላል። በእርቅ ውስጥ በእርቀ ሰላም ሂደት ውስጥ ትልቅ ሚና ሊኖራቸው ይችላል። እኛ በሀገራችን አንድ ችግር አለ። ምናልባት ሁላችን ከባህልም ጋር ተያይዞ የመጣ ነገር ነው። ግጭት ሲኖር ብዙውን ጊዜ ታውቃለህ፣ ወጣቶች ናቸው ወደ ጦርነቱ የሚገቡት ግጭቱ ስለሚገቡት የሚሞቱት፣ የሚቆስሉት። ነገር ግን እርቅ ሲደረግ ሽማግሌ ነው የሚታረቀው፣ ወጣቱ አይደለም። ወጣቱ በባህል እርቅ ውስጥ ሚና ኖሮ አናውቅም ሽማግሌዎች ናቸው የምታረቁት እና ይሄም ነው ምናልባት አንዳንድ ቦታ ላይ ግጭቶች እንዲቀጥሉ ነው የሚያደርገው። እና ወጣቱን አክቲቭ አቅም እንዳለው ከህፃንነት ጀምሮ ልጆች ራሳቸው በህፃነት ደረጃ በልጅነት ደረጃ የሚያዙ ኢንዲፐንደንት አክተርስ ናቸው። ስለዚህ በዛ ደረጃ ነው ሊወሰድ የሚችለው እና ወጣቶችንም እንደዚሁ እንደ ሙሉ ሰው በመውሰድ በሁሉም የማህበረሰብ ህይወት ውስጥ እንዲሳተፉ በተለይ በተለይ ደግሞ በሰላም ግንባታው ዙሪያ ከራሳቸው አልፎ ለማህበረሰብንም በመቀስቀስ በማስተማር ሊረዱ ስለሚችሉ ሁለገብ ተሳትፎ እንዲኖራቸው ማድረግ ይቻላል ብዬ አስባለሁ። ቀጣይ ምን መደረግ አለባቸው ይላሉ? በሱ እናጠቃል። ጦርነት በሚደረግባቸው ዛሬም ጦርነት በሚደረግባቸው አካባቢዎች ጦርነቱ መቆም አለበት። ጦርነቱ ካልቆመ ሰላም አይመጣም። እና ጦርነት ያለበት አካባቢ ወጣቱን ለመታደግ ከተፈለገ እርቀ ሰላም ማውረድ ነው፣ የጦርነቱን አስከፊነት መገምገም ነው። ጦርነት በቆመባቸው አካባቢዎች ደግሞ ቅድም እንዳልኩት መልሶ የመገንባት ስራ መሰራት አለበት። በዚህም ወጣቱን ለወጣቱ ቅድሚያ የሰጠ ወጣቱን አሳታፊ ያደረገ የወጣቱን ችግር ወይም ብሶት አድረስ ሊያደርግ የሚችል አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም የሳምንት ማገባደጅ ይሆንላችሁ። መልካም ምሽቱ።